በኢትዮጵያ የተለያዩ አካባቢዎች ተቀስቅሶ በነበረ የጸጥታ ስጋት ምክንያት ተፈናቅለው በአማራ ክልል ደቡብ ወሎ ዞን ውስጥ ለሚኖሩ ሰዎች የምግብ እርዳታ በወቅቱ ለማቅረብ መቸገሩን የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት አስታወቀ። መምሪያው እንደገለጸው የምግብ እርዳታውን ለማቅረብ የተቸገረው ከፌዴራል መድረስ ያለበት የምግብ ድጋፍ በመዘግየቱ ነው። የኢትዮጵያ አደጋ ስጋት አመራር በበኩሉ መጠነኛ መዘግየት የሚፈጠሩት በአንዳንድ አካባቢዎች በሚፈጠሩ የጸጥታ ችግሮችና የትራንስፖርት እጥረት ምክንያት እንደሆነ ገልጾ በቅርቡ ለማከፋፈል ጥረት ይደረጋል ብለዋል። የአሜሪካ ድምጽ ያነጋገራቸውና ተፈናቅለው መጠለያ ጣቢያ ውስጥ የሰፈሩ ሰዎች በበኩላቸው በምግብ አቅርቦት እጥረቱ ምክንያት ህጻናት ለልመላይ እየተዳረጉ መሆኑን አመልክተዋል። መስፍን አራጌን የተከታተለው የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አሊ ሰይድ ዛሬ ለአሜሪካ ድምፅ እንዳስታወቁት በኢትዮጵያ የተለያዩ አካባቢዎች የተከሰተውን ግጭት ተከትሎ ተፈናቅለው በዞኑ በተዘጋጁ አስራ አንድ መጠለያ ጣቢያዎች ለተጠለሉና ከማህበረሰቡ ጋር ለሚኖሩ ሰዎች ካለፈው ሐምሌ ወር ወዲህ እርዳታ ለማቅረብ መቸገራቸውን ገልጸዋል። ያው እንደሚታወቀው በእኛ ዞን ደረጃ ከአርባ ሺህ በላይ ተፈናቃ ያለ ተወሰነ ዞሮ ዞሮ እስካሁን አቅርቦት ሲቀርብ ቆይቷል። ነገር ግን አሁን ነሐሴ ወር ጀምሮ የቀረበ ነገር ስለሌለ ተፈናቃዮቹ ለችግር ተጋጧል ማለት ነው። አርባ ሶስት ሺህ የሚደርሱ ተፈናቃዮች በዞኑ እንደሚኖሩ ያስታወቁት ኃላፊው ከእነዚህም ከሰባ አምስት በመቶ የሚልቁት ኑሯቸውን በኦሮሚያ ክልል መስርተው የነበሩ ናቸው ብለዋል። የምግብ አቅርቦቱ የከፋ ሰብአዊ ጉዳት እንዳያስከትል የሚያሳስብ ጥያቄያቸውን ለሚመለከተው መንግስታዊ አካል ማቅረባቸውንም አስታውቀዋል። አንዱ ሊፈጠር የሚችለው ረሀብ ነው። ይህ ሁኔታ አፍሮ የዘጠለ ለረሀብ መገላጠል አይቀርም ሰው ስለዚህ ረሀብ ተከትሎ የሚመጣ ከፍታ ደግሞ ስለዚህ ጉዳይ ስላል ማለት ነው። ሁለተኛው ደግሞ ከካምፕ ውስጥ መውጣት ያው ትንሽ ከተሞች የሚሆነው እዛው ትንሽ የማጨናነቅ እንደ አይነት እንቅስቃሴ ጭምር አሉ ማለት ምግብ ከሌለ ዙሮ ዙሮ ሰው አለበት ወጥቶ ልመና አይቀርም ማለት ነው። ያለው አንዳንድ ሙሉ ጎድኝ ይሁት ያጭቶቹ ጣናቶቹ በጣም ሰዎች ናቸው አዛውንት ሰዎች ጭምር ስላሉ ነው ሙሉ ይችላሉ። በኦሮሚያ ክልል ምስራቅ ወለጋ አንገርጉትን በሚባለው አካባቢ በተቀሰቀሰው ግጭት ምክንያት ከአምስት ቤተሰቦቻቸው ጋር ተፈናቅለው ከመጡ ሶስት አመት እንደሆናቸውና በአማራ ክልል ደቡብ ወሎ ዞን ቱርክ ካምፕ ውስጥ ተጠልለው እንደሚኖሩ የሚናገሩት አህመድ አብደላ ከመንግስት በኩል የሚሰጣቸው ድጋፍ አነስተኛ እንደሆነ ይገልጻሉ። ያም ቢሆኑ ወቅቱን ጠብቆ አይደርስም ነው የሚሉት። ሐምሌ መጨረሻ ላይ ዱቄት በአስራ አምስት ኪሎ ዘይት የለውም ክክ የለውም ንጹህ ዱቄት ብቻ ነው ያው እሱ ተሰጥቶናል። ከዛ ወዲህ እንግዲህ ምንም አይነት የመጣ ነገር የለም። ተቆራርጦ ስለሚገባ የመጀመሪያ ሰው በተለያየ መንገድ ካለው ከሌለው ተበዳድሎ እንደገና ተለምሞ ምን ተብሎ ነው ያችን ቀን የሚሻገረው። ልክ ያችር ዚያታ ስትመጣ ደግሞ ከዛችሁም ላይ ሚዲያ የሚከፍል ሰዋል። እንደገና ደግሞ አሁን እኛ እንደኛ እንደ ቱርክ ካምፕ ሴል ዘችልድሜን ኅዳር ጥቅምት፣ ታህሳስ ላይ ነበር የካሽ ክፍያ የሰጠው። ከዛ ወዲህ ምንም አይነት የካሽ ክፍያ ባለመኖሩ የኑሮ ይከብዳል። እጅግ አስቸጋሪ እና ፈታኝ ነው። አብዛኛው ሰው የስኳር መድኃኒት የሚወስድ ነው፣ የግፊት መድኃኒት የሚወስድ ነው። በህክምና ላይ ያሉ ሰዎች አሉ። እነኝ ሰዎች ማለት ነው የተመጣጠነ ምግብ ካለመጋኘታቸው የተነሳ ለሞት ሄድ የሚደረግባቸው ሀበቡ ግን ራቡ ነው። ሌላዋ በቱርክ ካምፕ እንደሚኖሩ የገለጹልንና ሀብትና ንብረት አፍርተው ትዳርና ቤተሰብ መስርተው ይኖሩበት ከነበረው ኦሮሚያ ክልል ጊምቢ ጉሊሱ አካባቢ ተፈናቅለው ከመጡ ሶስት አመት እንደሆናቸው የሚናገሩት ደግሞ ፋጢማ አብደላ የተባሉ አስተያየት ሰጭ ናቸው። ከሰባት ቤተሰቦቻቸው ጋር ተፈናቅለው በዚሁ ቱርክ ካምፕ ውስጥ እንደተጠለሉ ያስረዱት አስተያየት ሰጪ በተጨናነቀ ሁኔታ በአንድ ጠባብ ክፍል ውስጥ ሀያ ሰው ጋር ነው የምንኖረው። ከአልባሳትና የመጠለያ ችግራችን በላይ ግን በጣም አሳሳቢ የሆነብን የምግብ አቅርቦት ወቅቱን አለመጠበቁ ነው ይላሉ። የለንም፣ እርዳታ ቀርቷል። በጣም ተቸግረና ያለ ነው። ስራ የሚላን ሰራ ዝም ብለን በጣም ተቸግረናል። ማቴው ማቴው ሙጫ ሙጫ ወጣ ወደ ከተማ እየለመነ ነው የሚበላው እኔ አልችልም መስራት። ልጆቹ እየሰሩ ነው የምንበላው። ያን መንደር እዛውም ከተማ እየሄዱ እየሸቀሉ ያው ነው እነሱ እንጂ በጣም ተቸግረና ያለ ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር የእጅ ስልክ ላይ ደውለን አልተነሳለንም። የኮሚሽኑ የህዝብ ግንኙነት ኃላፊ ፍቅሬ ሞልጌታ ደግሞ የተፈናቃይ ጉዳይ በከፍተኛ አመራሮች እንጂ በእሳቸው ደረጃ ምላሽ የሚሰጥበት አለመሆኑን አስታውቀውናል። የኢትዮጵያ አደጋ ስጋት አመራ አመራር ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ተወካይ ስራ አስፈጻሚ አታለላ በኋይ እርዳታዎች በየአርባአምስት ቀኑ ነው የሚሰጡት። አሁን የተፈጠረውን መዘግየት እየተጋነን አይደለም። በተለያዩ ጊዜያት ለሚፈጠሩት መዘግየት ግን ወቅታዊ የጸጥታ ሁኔታዎችና የትራንስፖርት አቅርቦት ተጠቃሽ ምክንያቶች ናቸው ብለዋል። እንደዚህ ነገሮች የሚያጋጥሙ ናቸው። እርዳታው ግን አሁንም የሚደርሳቸውን የሚሆን የመዘግየት ጉዳዮች አንዳንዴም በተለያዩ ቦታዎች የሚያጋጥም ስለሆነ በየአርባ አምስት ቀኑ ሲባል አንዱ ከአስራ አምስት ቀን ቀን ማለት ነው። እንደዚህ ነገሮች የሚያጋጥሙ ናቸው። እርዳታው ግን አሁንም የሚደርሳቸውን የሚሆን የመዘጌት ጉዳዮች አንዳንዴም በተለያዩ ቦታዎች የሚያጋጥም ስለሆነ በየአርባ አምስት ቀኑ ሲባል አንድ ወር ከአስራ አምስት ቀን ማለት ነው። በየአርባ አምስት ቀን ማለት አንድ ወር ከሁለት ሳምንት የሚላክላቸው ለአንድ ሰው አስራ አምስት ኪሎ አልሚ ምግብን ጨምሮ አሁን ሁለት ወር ሊሆን ይችላል ሊዘገይ ይችላል፣ ግን ተመልሶ የሁለት ወር በአንድ የሚሰጥበት አጋጣሚ አለኝ። ያም ሆኖ ክልሎች በራሳቸው አቅም ተፈናቃዮችን የመደገፍ አቅም እንዲያጎለብቱ አቅጣጫ መቀመጡን አስረድተዋል። አማራ ክልል ባለፈውም በግድቁ ምክንያት በነበረው ችግር በሰው ሰራሽ ግጭት ምክንያት በርካታ ተፈናቃዮች ያሉበት አካባቢ ስለሆነ ራሱ አቅሜ ሁሉ መመለስ ሊያስቸግረው ይችላል። እሱም በማሰብ የኢትዮጵያ አደጋ ስጋት አመራር ኮሚሽን አቅጣጫም የተሰጠ ቢሆንም በራሱ ለዜጎች የሰብዓዊ ድጋፍ እያደረገ ይገኛል። በቅርቡ የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ፖሊሲ ጨርቋል። የፖሊሲው አንዱ ምሰሶ የሆነው ሰብአዊ ድጋፍን በራስ አቅም መሸፈን፣ ክልሎች ምርትና ምርታማነታቸውን በማሳደግ ሰብአዊ ድጋፍን በራሳቸው አቅም መወጣትና መሸፈን አለባቸው የሚል አቅጣጫ ባለፈው ጊዜ ምክትል ጠቅላይ ሚኒስትሩ ክቡር አቶ ተመስገን ጥሩ ነ አቅጣጫ ሁሉ የሚክልል ፕሬዚዳንት የሁሉም ከተማ የአደጋ ስጋት ባሉበት የክልሎች ባሉበት የፌዴራል ሚኒስቴር ተቋማት አጠቃላይ ሚኒስትሮች ባሉበት አቅጣጫ ሰጥቷል። አብዛኛው ክልሎች በራሳችን አቅም ድጋፍ ማድረግ እንችላለን ብለው ስድስት ክልሎች እና ሁለት ከተማ አስተዳደሮች ሁለቱ ወጥተዋል። በአቅጣጫው ላይ ግንዛቤ ቢኖራቸውም አሁን ባለው ሂደት በራስ አቅም ለመደገፍ የተወሰኑ ጊዜያት እንደሚያስፈልጉ የሚያስረዱት ደግሞ የደቡብ ወሎ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ አሊ ናቸው። ያውቁን ቁ ነው አለን፣ ግንዛቤ አለን፣ እሱን ይዘን እየሰራ ነው። በታይ ድረስ ዘር ተፈጥሯል እየተለያየ ነው። በተጨባጭም የተጀምሩ ስራዎች አሉ፣ በተግባር ማለት ነው። ይሄ አሁን ለቀጣሱ የምንሰራው ነው እንጂ አሁን ላይ ከተለያየ የሀገሪቱ አካባቢ ተፈናቅሎ መጥቶ ደቡብ ወሎ ዞን ላይ ያለ ካምፕ ውስጥ ያለ ተፈናቃይን አሁን ሁን ተነተን በዙ እኛው መፈታው ችግር አይኖርንም ማለት ነው። እኛውን ችግር ለመፍታት አሁን የተጀመረውና ሲሰራ የነበረው የዕለት ምግብ አቅርቦ ተጠናክሮ አሁንም መቀጠል አለበት ማለት ነው። ይህን ደግሞ ስልማር አላልንም። እኛም አንደኛ የተለያዩ ዙ አካባቢ እ በጓድራ ጉዳዮች ጭምር እያስተባበር ተወሰኑ እያስደርገዋል። በቅርቡ ራሱ የአማራ ልማት ማህበር ጭምር ያገዘዋል። ሌሎች ደግሞ በጓድራ ጉዳዮች አስባልፎ እያገዙ ነው ደግሞ ማራይ ቁጥር ከፍተኛ ሳይሆነ በጊዜ ጋር ብቻ ችግሩ ሙሉ በሙሉ ማለፍ አልተቻለም፣ ማለት ነው። ስለዚህ ያው ሲሰራ የነበረው ከላይ የነበረው ድጋፍ በዘላቂነት ተፈናቃዮች መለስ እስከምናቋቁም ድረስ መቀጠል መቻል አለበት የሚል ማለት ነው። ከኦሮሚያ ክልል አራቱም ዞኖች ተፈናቅለው አማራ ክልል የገቡ ተፈናቃዮች አንድ ሚሊየን መጠጋታቸውን የክልሉን አደጋ መከላከልና ምግብ ዋስትና ኮሚሽንን ዋቢ አድርጎ የአሜሪካ ድምጽ የዛሬ ዘጠኝ ወር ገደማ ዘግበው ነበር። በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ቢሮ ኦቻ ኢትዮጵያ ውስጥ ለሚከሰቱ መፈናቀሎች ዋነኛው ምክንያት ግጭት እንደሆነ ጠቁሞ በቀጣይነት ያነሳው ድርቅን ነበር። የኢትዮጵያ መንግስት ከክልል መስተዳድሮች ጋር ደረስኩበት ባለው መግባባት ተፈናቃዮችን ወደ ቀያቸው የመመለስ ስራ ቢጀምርም የጸጥታው ችግር መልሶ በማገርሸቱ ወደ ቀያቸው አቅንቶ የነበሩ ሰዎች ወደ መጠለያ ጣቢያቸው መመለሳቸውን ቪኦኤ ተፈናቃዮችን አናግሮ መዘገቡ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ ثم سفن